First Institute, Amharic Basic Course, Unit 8, Basic Sentences, for Learning. Tuat, tuat. Adarraga. Madraga. Yadargan. Tuat, tuat, mintadargan leh. አልጋ ተነሳ፣ መነሳት፣ ይነሳል። ታጠበ፣ መታጠብ፣ ይታጠባል። ካልጋዬ እነሳና ፊቴን እታጠባለሁ። ቁርስ አጠና ማጥናት ያጠናል። ከቁርስ በፊት ታጠናለህ? የለም፣ ከቁርስ በኋላ ነው። አይነት በላ መብላት ይበላል። ምን አይነት ቁርስ ትበላለህ? ጥብስ እንቁላል፣ ዳቦ፣ ቅቤ ጥብስ፣ እንቁላልና ዳቦ በቅቤ በላለሁ። ብርቱካን፣ ጭማቂ፣ ወተት የብርቱካን ጭማቂና ቡና በወተት እጠጣለሁ። በስንት ሰዓት ወደ ትምህርት ቤት ትሄዳለህ? እኩል ሁለት ሰዓት ተኩል በሁለት ሰዓት ተኩል እሄዳለሁ። ጠዋት ጠዋት ምን ታደርጋለህ? ካልጋዬ እነሳና ፊቴን እታጠባለሁ። ከቁርስ በፊት ታጠናለህ? የለም ከቁርስ በኋላ ነው። ምን አይነት ቁርስ ትበላለህ? ጥብስ እንቁላልና ዳቦ በቅቤ በላለሁ። የብርቱካን ጭማቂና ቡና በወተት እጠጣለሁ። በስንት ሰዓት ወደ ትምህርት ቤት ትሄዳለህ? በሁለት ሰዓት ተኩል እሄዳለሁ ፎር ጠዋት ጠዋት ምን ታደርጋለህ? ካልጋዬን ነሳና ፊቴን እታጠባለሁ። ከቁርስ በፊት ታጠናለህ? የለም ከቁርስ በኋላ ነው። ምን አይነት ቁርስ ትበላለህ? ጥብስ እንቁላልና ዳቦ በቅቤ እበላለሁ። የብርቱካን ጭማቂና ቡና በወተት ትጠጣለሁ። በስንት ሰዓት ወደ ትምህርት ቤት ትሄዳለህ? በሁለት ሰዓት ተኩል ይሄዳለሁ። Numbers. Asra and. Asra hulet. Asra sost. Asra rat. Asra arat. Asra Mist Asra am አስራ ስድስት፣ አስራ ሰባት፣ አስራ ስምንት፣ አስራ ዘጠኝ፣ ሃያ።